ሰላም እንዴት ዋላችሁ! ከዛሬው ዜና ጋር እኔ በሳም አብደላ ገዢው ኬምራንዶስ የመጀመሪያ አመሻሹን የመጀመሪያ ቀን ሁኔታውን ዛሬ ማታ ከቀኑ ስድስት ሰዓት ላይ ታደርሳለች። ያንን ንግግር በቀጥታ ሱላን ህዝብ ሚዲያ መቀጣት በቀጥታ መስማት ትችላሉ። የፌዴራል ማነቃቂያ ፍተሻዎች በአይዋን የባንክ ህሳቦችና የመልእክት ሳጥኖች እየገቡ ነው። አጭበርባሪዎች ግን ከዚያ ገንዘብ ሰዎች እንዲያባረሩ ተስፋ ያደርጋሉ። ይህ በብዙ መቶ ዶላር ሊሆን ይችላል። የበለጡት ቢዝነስ ቢሮ ቃል አቀባይ ዛሬ በአነቃቂያ ክፍያቸውን ከሚገኘ ማንኛውም ሰው ጋር በሚገናኝንበት ጊዜ በጣም ጠንቃቃ መሆን አለባቸውም ብለዋል። በቀጥታ ለጥሪ ለጽሁፍ ወይም ለኢሜይል መልስ አትመልሱ ወይም መልስ አትሰጡ፣ ግን የመንግስት ኤጀንሲ ትክክለኛ መረጃ ፈልጉ እና በቀጥታ አነጋግሩ። የተሻለ ቢዝነስ ቢሮ አጭበርባሪዎችን ስለ ሁኔታ ከማሰብ በፊት ሰዎች እርምጃ እንዲወስዱ ለማድረግ እየሞከሩ ነው ብለዋል። የአይዋ ዜጎችና ማህበረሰቦች ማሻሻያ የህግ አውጪ በክፍለ ግዛቱ በቢሊዮን ዶላር የሚቆጠሩ ገንዘብ መጠባበቂያ እና የበጀት ትርፍ በተዘማቸ ወረሽን ላይ እንዲያወጡ ጥሪ እያቀረቡ ነው። ቡድኑ ዛሬ ማለዳ ከመንግስት ቤት ውጭ ተሰብስቧል። የቡድኑ ጥሪ ለሜዲካል ሽፋን የዓመቱ የመጨረሻ ለሁሉም ኢንሹራንስ ለሌላቸው እንዲደርስ እና አላስፈላጊ ሰራተኞች አደጋ ይከፈላል፣ ዋስትና ያለው የተከፈለ የህመም እረፍት እና የስራ ወላጆች የበለጠ ህጻናት እንክብካቤ ድጋፍም ነው። ቡድኑ በተጨማሪ ክልሉ ከቤት ንብረታቸው ለሚፈናቀሉ ግለሰቦች የክራይ ድጋፍ እንዲያደርግላቸውም ይፈለጋል። የሪፐብሊካን ህግ አውጪ ማንኛውም የስቴቱ ዶላር ጥሬ ገንዘብ መጠባበቂያና ትርፍ ለማውጣት የቀድሞ ጥሪዎችን ተቃውመዋል። አይዋ ሌላ 23 የኮሮና ቫይረስ ተዛማች ሞቶች የለጠፈ ሲሆን ወረርሽኙ ወቅታዊ ስቴት አጠቃላይ ቁጥር ወደ 4222 ሰዎች መሞታቸውን ዘግበዋል። ሌሎቹ ዛሬ የተያዙ አዲስ 1199 የሆኑ ሲሆኑ በአጠቃላይ አይዋ ውስጥ የተያዙ ሰዎች ወደ ሶስት መቶ ሺህ በላይ ደርሷል። የሞት ቁጠራ የአሜሪካ ውስጥ የነፍስ ክፍል ከፍተኛ አስራ ሰባተኛ ነው። ከ50 በላይ የአውራጃ ከ15 በላይ የ14 ቀን አመካ የምንታዊ ተጠቂዎች አሉ። ይህ ደረጃ ከፍተኛ የባፈርሰብ ቫይረስ ስርጭት የሚያመለክት ደረጃ ነው። ባለፈው 24 ሰዓታት ውስጥ በወድበሪ ኮኒ ውስጥ በጠቅላላይ ጉዳይ ቁጠራ ላይ የተጨመሩት 22 ሰዎች አዳዲስ ተጠቂ ሲሆኑ ካውንቲ ውስጥ በአጠቃላይ በፐርሰንት 15 ነጥብ ስድስት ሆነዋል። አመሰግናለሁ።